መዝሙር ምዕራፍ ሰላሳ ስድስት። ኀጢአተኛ በራሱ የሚያስት ነገርን ይናገራል። የእግዚአብሔርም ፍርሃት በዐይኖቹ ፊት የለም። በአንደበቱ ሸንግሎአልና፣ ኀጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው። ማስተዋልን በጎ ማድረግንም ተወ። በመኝታው ጠማማነትን አሰበ። መልካም ባልሆነች መንገድ ቆሟል። ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው እውነትም ወደ ደመናት ትደርሳለች፣ ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህን እንዴት አበዛህ! የሰው ልጆች በክንፎችህ ጥላ ይታመናሉ። ከቤትህ ጠል ይጠጣሉ፣ ከተድላህም ፈሳጅ ታጠጣቸዋለህ። የሕይወት ምንጭ ካንተ ዘንድ ነውና፣ በብርሃንህ ብርሃንን እናያለን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ። የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። ዓመፃን የሚያደርጉ ሁሉ ከዚያ ወደቁ፣ ወድቀዋል፣ መቆምም አይችሉም።